ተነሳሽነት ተቋቁሞ በአውሮፓ እንደ ጀርመን፣ ፈረንሳይ፣ ለንደን ካሉ ወንድሞቻችን፣ እህቶቻችን ጋር እንዲሁም ሰሜን አሜሪካ፣ ካናዳ እስከ አፍሪካ ሴኔጋል ድረስ ባሉ እና ቻይና ላይ ካሉ እንትኖች ወዳጆቻችን ጋር ተነጋግረን ይህን ነገር እንዴት ነው የምንወጣው ብለን በሁለት ፌዝ አስቀምጠን አንዱን ፌዝ ያው ቅድም እንዳሉትም የማዕድ ማጋራቱን እንትን እሱን እናድርግ እና ሲቀጥል ደግሞ ወደ ሁለተኛ ስቴፕ እንዳገልል ነበረ። ያን የምናደርግበት ጊዜ እርዳታ ስናደርግ እኛ የመረጥናቸው በዚህ በኮቪድ ምክንያት ምናልባት ትኩረት የተነፈጉ ተቋማት ብለን ያዝናቸው፣ ልነፈጉ ይችላሉ ብለን ያሰብናቸው ሁለት የአረጋውያን መርጃና ሁለት ሕጻናት ማሳደጊያዎችን ነው የመረጥነው። ድጋፉ ሊደረግላቸው የተመረጡት አሰገደች የአረጋውያን መርጃ ድርጅት፣ ዳዊት የአረጋውያን መርጃ ድርጅት እና 312 ጎዳና ተዳዳሪዎችን ከጎዳና በማንሳት ድህነት ላይ መስራት ለልማት ወይም ፖቨርሲ አክሽን ፎር ዲቨሎፕመንት ወይም ፓድ የተባለ ግብረስናይ ድርጅት እያንዳንዳቸው የሰባ ሺ ብር ዋጋ ያላቸው ልዩ ልዩ ምግብ ነክ ድጋፎች ተደርገውላቸዋል። በሌላ በኩል በሴቶችና ህጻናት ጉዳይ ቢሮ ስር ሞግዚ ተቀጥሮላቸው የሚያድጉ ህፃናትን ለመደገፍ 115 ሺ ብር የሚያወጣ ወተት፣ ዳይፐር ዳይፐርና የመሳሰሉ ቁሳቁሶች ድጋፍ ተደርገዋል። ለአራቱም ድርጅቶች የተደረጉ ድጋፎች ድርጅቶቹ የሚያስፈልጋቸውን ግብዓት አይነት በመጠየቅ የተሰጠ መሆኑ ከዚህ በፊት ከነበሩ ተመሳሳይ ድጋፎች ለየት እንደሚያደርገው የኮሚቴው አባላት ተናግረዋል። እነሱ በጠየቁት መሰረት በጠቅላላ እንደ ፍላጎታቸው ገንዘብ ከውጭ በተላከው መሰረት የ330 ሺህ ብር ቃሚ ገዛ ነው። ለሁሉም እንደየ ፍላጎታቸው ለሁለቱም አረጋውያን ድርጅቶች ለህፃናቶች ጠይቀን ሄደን የሚፈልጉትን ነገር ነው። ምን ምን ገዛችሁ? መኮሮኒ፣ ሩዝ፣ ጤፍ፣ ማሽላ፣ ፓስታ፣ ዱቄት፣ የሴፋን ምንድን ነው፣ የህፃናቶች ዳይፐር፣ የህፃናቶች ሚቦ ከዚህ ባሻገር ኢትዮጵያንና ድሬዳዋን ወክሎ ይጫወቱ የነበሩ ሶስት ተጫዋቾች አንድ በህይወት የሌለ ቀድሞ ተጫዋች ቤተሰቦች አንድ መምህርና አንድ የቤተ መጽሐፍ ሰራተኛ ለነበሩ ስድስት አረጋውያን ለእያንዳንዳቸው ከ8 ሺ ብር በላይ በጥሬ ገንዘብ ተሰጥቷቸዋል ኮቪድ-19 ድሬዳዋ ግብረ ኃይል በቀጣይም ለድሬዳዋ የኮሮና ቫይረስ መመርመሪያ መሳሪያ ገዝቶ ለማስረከብ በሂደት ላይ መሆኑንም ማህበሩን ወክለው በድሬዳዋ የተቋቋሙ ኮሚቴ አስተባባሪ የሆኑት አቶ አብዶሚም ያስታውቀዋል የከተማዋ ምክትል ከንቲባ አቶ ከድር ጀዋር ሌሎችም የድሬዳዋ ተወላጆች የነተካበ ዘውዴ ና ቢተዋብሬን አራያ በመከተል ወገኖቻቸውን በሚችሉት ሁሉ እንዲደግፉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። ንፍታሌም ፍቅሬ በባለፈው ዓመት በዚህ በዩናይትድ ስቴትስ ውስጥ ተዘጋጅቶ የነበረው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ከነበሩት ወጣቶች አንዱ ነው። እሱና በርካታ ከአፍሪካ ሀገሮች ተመርጦ የመጡ ወጣቶች ለወራት በዩናይትድ ስቴትስ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የቀለም ትምህርትና የትስስር ስልጠናዎችን ወስደዋል። በንግድና ስራ ፈጠራ ዘርፍ ስልጠና ያገኘው ንፍታሌም ወደ ሀገር ቤት ከተመለሰ በኋላ ያደረጋቸውን እንቅስቃሴዎችና የገጠሙትን ፈተናዎች ከሀብታሙ ስዩም ጋር ተጫውቷል። ንፍታሌም ከተሳተፈባቸው ቁም ነገሮች አንዱን በማብራራት ይጀምራል። አገር ቤት ከተመለስኩ በኋላ ብዙ ዋና ስብሰባዎች ላይ ነበርኩ። ዋና ለእኔ የምለው ለመጀመሪያ ጊዜ በኢትዮጵያ ታሪክ ጆብ ክሪኤሽን ኮሚሽን ፋይቭ ቱ ትዌንቲ ይርዝ እቅድ ሰራተን አዘጋጅቶ ነበረ። ለየት የሚያደርገው የምንነበረ ይሄ ከፕራይቬት ሴክተር፣ ከሚዲያ፣ ከገቨርንመንት ሴክተር ከኤንጂኦች ሁሉ አንድ ላይ ሆኖ ፕላን ማውጣት ነበረ። ክቡር ምክትል ጠቅላይ ሚኒስትር የነበሩበት የመሩበት ፕሮግራም ላይ ፓርቲስፔት አድርጌ ነበረ። ከዛ በኋላ ያለፈው ጊዜም እንደተናገርኩት የወጣቶች ስራ ፈጠራ ላይ እንዴት አድርጎ መንቀሳቀስ እንደምንችል የኔም ፕሮጀክትም ስራ ልምድ ላይ ያጠቁር መደረግ እንግዲህ ቀደም ብለህ እንደነገርከኝ የሀገሪቱ መንግስት የወጣቶችን ስራ ፈጠራ ለማበረታታት በወጣው ህግ ውስጥ እይታቸውን ካጋሩ ሰዎች መካከል አንዱ እንደሆንክ ነው። በዩናይትድ ስቴትስ ቆይታ ውስጥ የተለያዩ ብልሃቶችን ተምራችኋል። ከሌሎች በርካታ የአፍሪካ ሀገራት የመጡ ወጣቶች አንድ ላይ ሆናችሁ እነዚህን ቁም ነገሮች በአሁን እንቅስቃሴ ውስጥ ምን ያክል ተጠቀምክባቸው? በሶስት ነጥብ በወስደው እዛ የተማርነው ዋናው ነገር ምን ነበረ፣ ከተለያዩ አክተሮች ጋር እንዴት አድርጎ እንጌጅ ማድረግ የሚቻለው ነው እና የተለያዩ አካላትን እንዴት አሳታፊ ማድረግ ይቻላል በሚለው ማለት ነው። ትክክል እና እዚህ ከመጣሁ በኋላ እሱን ነው ወደ ስራ ያደረኩት። ለምሳሌ እዚህ ልክ በኔዛስ ላይ የሚንቀሳቀሱ የፕራይቬት ሴክተር ላይ የሚሰሩ ያሉ፣ ከእነሱ ጋር አንድ ላይ ሆነን ለወጣቱ እንዴት አድርገን ነው እንጌጅ ማድረግ የምንችለው ብለን አብሮን ሆነን አክቹሊ ወርክ ፕላን አውጥተን ነበረ። ስለዚህ ወረዳና ቀበሌ እየሄድን ወደ ስድስት ቀበሌዎች ሄደን አዲስ አበባ ውስጥ አማክረን ዩት ሴንተሮች አሉ። ጥሩ መንገድ ላይ ይሄድን ነበር በጥሩ መስክ ላይ ይሄድን እያለ ይሄ ኮቪዱም ከመጣ በኋላ ነገሮች በሙሉ ትንሽ ቀዘቀዙ። ቀደም ብለህ የኮቪድ አስራ ዘጠኝ ቫይረስ የደቀነውን ተግዳሮት ጠቅሰልናል። የቀሰምከውን ወደ ፍሬ ለመቀየር በምታደርገው ጥረት ውስጥ ምን አይነት ችግሮች ኢትዮጵያ ውስጥ ገጠሙ? ከተመለስኩ በኋላ ከዩናይትድ ስቴትስ ሁለት ነገር ነው ዋና ፈተና የሆነው፣ ከኮቪድ ውጭ ማለት ነው። አንደኛው ብዙ ፖሊሲዎቹ አሁን ከለውጡ በኋላ የመጡት ፖሊሾች ጥሩ ቢሆኑም ምንም መሬት ላይ አልወረዱም። ይሄ ማለት ምንድን ነው? ሬዲዮ ላይ የምንሰማው፣ ቲቪ ላይ የምንሰማው፣ እንደዚህ ወርክሾፕ ላይ መሬት የወረደ ነገር ብዙ ነገር የለም። ለምሳሌ የኔ ዘርፍ ላይ ኤምፕሎይመንት ወይም የስራ ኤጀንሲ ለመክፈት ነው እሱ ህግ ራሱ እዚህ ሀገር ይቻላል ወይ ፕራይቬት ፕሎይመንት ኤጀንሲ መክፈት የሚለው ራሱ ክሊር አይደለም። አንድ ቦታ ስትሄድ እንደዚህ ይለዋል፣ ሌላ ቦታ ደግሞ ስትሄድ ህጉ አልወጣም ይለዋል፣ ሌላ ቦታ ስትሄዱ እየታሰበበት ነው ይባላል። እና እንደዚህ ሲባል በዛ ፈቃድ ማውጣት አችልም ማለት ነው። ሁለተኛ ነገር ደግሞ ኮቪዱም ሲመጣ ቻሌንጅ አድርገው፣ ሶስተኛ ነገር ደግሞ የሀገሩ ጸጥታ ትንሽ እየባሰ እየመጣ ነበር። አሁን ትንሽ ቀዝቅዟል፣ ግን ሁን አዲስ አበባ ውስጥ ስለሆንኩ ነው እንጂ ይሄ ምንድነው የራስ ደህንነት ከሌለ አንድ ነገር ላይ ፎከስ ለማድረግ በጣም ከባድ ነው። ና ለእኔ ብቻ ስል ሳሆን ለብዙ ሰው ማለት ይችላለሁ። በጣም ከባድ ጊዜ ሆነ። ወጣቱ ደግሞ ከአንድ አመት በፊት ከነበረበት ጫና አሁን ደግሞ ሶስት አራት አምስት እጥፍ እየሆነ ነው። የኑሮ ውድነት አለ፣ ጸጥታ ችግር አለ፣ ፖለሲ ታች አለመውረዱ አለ። ሀሳቡን ጥሩ ቢሆን ማለት ነው ፖለሲው ላይ እና ይሄ ሲደራረብ ለእኛ እንደዚህ ከባድ ከሆነ ታቱ ደግሞ በሶስት አራት እጥፍ በጣም ከባድ እየሆነ እፍታሌም ተግዳሮቶችን ችግሮችን፣ ዘርዘር አድርገህ ቀደም ብለህ ነግርህኛል። በዩናይትድ ስቴትስ ውስጥ በያሌ ፌሎሺፕ ውስጥ ተሳታፊ የነበራችሁ ልጆች ችግሩን ለመቅረፍ ያደረጋችሁት ንግግር ወይንም ደግሞ የመፍትሄ ሀሳቦችን ተለዋውጣችሁ ታውቃላችሁ ወይ? ስለነሱ እስኪ ንገረን። እንደ ያሌ በፕሮግራማችን ባለፈው ጊዜ የሚለው የነበረው አንድ ነገር እዛ ትሬን የተደረገ ነው፣ ሾክ ሬዚሊንት በአማርኛ እንቅፋቶችን የመቋቋም አቅም ማለት ነው። ይሄ እንቅፋት ደግሞ የፐርሰናል ብቻ ሳይሆን አገራዊ እንቅፋትን የሚያጋጥም ይዛለ ነው። እዛ ራሱ ተፈልጥ ነው ይላል። እና የዛ ጊዜ ምንድን ነው ሁለት ነገር ነው የሚለው፣ አንደኛ ነገር ተሰባሰቡ፣ ተነጋገሩ፣ ሳችን ሼር አድርጉና ጻፉት። ይሄ ይሄ ይሄ ይሻላል። ምንድን ነው ሶሉሽኑ ሾርተርም ሚዲየም ተርም ሎንግ ተርም የሚለውን አውጡና እናንተ ደግሞ ባላችሁት ዘርፍ እንዴት አድርጋችሁ ነው ኮንትሪቢዩት ማድረግ የምችሉት? ና በሁለት ነገር ነው ና በአንድ ነገር ምንድን ነው ይህ ሁሉ የተማርነው ነገር አሁን ነው ማሳየት ያለው። በዚህ ከባድ ጊዜ ላይ ነው የኛ ተጠሪ ማና የሚሆነው። ስለዚህ ትንሽም ቢያስደነግጠንም የሚያጋጠመንን ነገር ቴክሽ በዚህ በቅርብ ጊዜ የነበረው አለመረጋጋት ትንሽ ሰከን ብለን መጠቀም እንዳለብን ግዴታም አለ ብለወጣቱ ስለዚህ አሁን ለበበለ ጥያቄ ይሄ ልመለስ ና ወይ ሴሚናር ላይ ያደረግነው ምንድን ነው፣ በፊት በነበረ እቅድ ይሄ ቢሮክራቲክ ቻሌንጆቹ የነበሩት አሁን ለምሳሌ ይሄ እንዳልኩት ህጎቹ ትሪክል ዳራ ረጉም እስከታች በሚለው ሰው በሰው እንዴት ነው የሚያውቀው ኔትወርክ ካላቸው እነዚህ ሰዎች እንድናገኛቸው፣ ሁለተኛ ሚዲያ ላይ ብዙ ሰዎች እናውቃቸዋለን እና ኔትወርካቸው የተጠቀምን ሚዲያ ላይ ለህብረተሰቡ እራሱ እንዲሰማ ፊት ለፊት ህብረተሰቡ ምን አይነት ፕሮግራም ራም እንደምናደርግ ሶሻል ሚዲያ ላይ እያወጣን ነው። ይህ ምንድነው ችግሮችን ቢኖሩ አሁን ለምሳሌ በቢሮክራሲ ላይ ተሰሚነት የሆነ ሁ ሞር ዩናይት የሆንን ነው። በቅርቡ ጊዜ ያም የዛሊ ሚቲንግ አለን፣ ሚዲያዎችንም እንጠራለን። ስለዚህ ማንነታችንን ነርስ እናስተዋውቅ እነዚህ ቢሮክራሲዎቹ ወይም እነዚህ ህጎቹ ክልዳን ቶሎ ቶሎ እንዲያደረጉ

ነገር ነው። ሌላ የመጨረሻ አንድ ጥያቄ ምንድነው ዘንድሮ ላይ እንግዲህ በኮቪድ አስራ ዘጠኝ ቫይረስ ምክንያት እናንተ የተሳትፋችሁበት የነበረው መርሃ ግብር አይደረግም። ተሳታፊዎች ዌብሳይት ላይ የሚሰጥ ትምህርትና ስልጠና እንዲያገኙ እየተደረገ ነው። ይሄ መሆኑ ተሳታፊዎችን የሚያሳጣቸው ነገር አለ ወይ ብለ ታስባለ ወይ? እንዲሁም ደግሞ እንዲሁ ለተሳታፊዎች ይህንን ጊዜና ይህንን ሁኔታ በምን መንገድ መጠቀም እንዳለባቸው የምታስተላልፈው የመጨረሻ መልእክት ጋለ እሱን ልቀበል። መጨረሻ የምለው ነገር ማንዴላ ፌሎውሺፕ ያሊ ፕሮግራም በጣም በጣም በጣም በጣም ህይወት የሚለውጥ ነገር ነው። እንደዚህ አይነት ጊዜው ራሱ ሲያጋጥመህ ቀስ ያክ ያኮንፊደንስ የሚሰጥ የያሊ ፕሮግራም የተማርነው ነገር ስለሆነ ሄዳችሁ ወይም ፕሮግራም ስትወስቱ ወይም በዌብ ኢንተርኔት ላይ ያሉ ፕሮግራሞችን ስሰሩ የጀመራችሁትን ጨርሱት እና ልዩነቱን በደንብ ጠርሳላችሁ ስለምለው አመሰግናለሁ። ሀብታሙ ስዩምንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን ጋቢና ቪን ነው። አብራችሁን ስለሆናችሁ እናመሰግናለን። በአዲስ አበባ ጎዳናዎች ላይ በየዕለቱ ትራንስፖርት ጥበቃ የሚሰለፉ ነዋሪዎችን መመልከት የከተማዋ የትራንስፖርት ችግር ምን ያህል ስር የሰደደ መሆኑን ማሳያ ነው። በዓለም አቀፍ ተቋማት መረጃ መሰረት ከአራት ሚሊዮን በላይ ነዋሪዎች ባሏት አዲስ አበባ የሕዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቁጥር እጅግ በጣም አናሳ ነው። ይህንን ከፍተኛ የትራንስፖርት ችግር ለመቅረፍ ዛይራይድ የተሰኘ ኩባንያ ከአሜሪካው የኡበር ኩባንያ ጋር በሚመሳሰል የቴክኖሎጂ ውጤት አዲስ አበባ ላይ ካስተዋወቀ አምስት ዓመት ተቆጠረው። ቴክኖሎጂው ከሰባት ሺህ በላይ ለሚሆኑ ነዋሪዎች የስራ እድል ሲፈጥር፣ የትራንስፖርት ችግሩንም እየቀረፈ ነው። በዚህ በይነ መረብ ላይ መሰረት ባደረገው የሜትር ታክሲ ስራ ዙሪያ ባልደረባችን ስመኝሽ የቆየ ከዛይራይድ መስራችና ዋና ስራ አስኪያጅ ወጣት ሀብታሙ ታደሰ ጋር እንዲሁም በስራ ፈጠራው ተጠቃሚ ከሆነ አንድ ወጣት ጋር ቆይታ አድርጋለች። እንደሚከተለው ይቀርባል። ከአንድ ዓመት በፊት ዮናስ አለሙ በኮንስትራክሽን ካምፓኒ ውስጥ የሳይት ተቆጣጣሪ ሆኖ ይሰራ ነበር። ፀሐይ ላይ ስሰራ ውዬ የማገኘው ገንዘብ በቂ አልነበረም የሚለው ዮናስ ዛይራይድ የተሰኘ ካምፓኒ በሚያመቻችለት የባንክ ብድር የራሱን መኪና መግዛትና ከቅጥር ወጥቶ በራሱ ሰዓትና ጊዜ መስራት እንደሚችል ሲያውቅ ግን ስራውን ትቶ የሜትር ታክሲ ስራን ተቀላቀለ። ከአመት በኋላ ዮናስ በውሳኔው ደስተኛ መሆኑን ይናገራል። የተሻለ ነው ከበፊቱ ስራዬ ወረድ፣ በፊት ተቀጠር የነበረ የምሰራ አሁን የራሴን ስራ እንሰራ አድርገውኛል። አጋጣሚ አሁን ምን እየተማርኩኝ ነው። ሰርቼ የራሴን አስፋንዳለ፣ ቤተሰቡን እረዳለሁ። ትራንስፖርት የማግኘት ሰው መጉላላት ቢያንስ ቀንሰዋል። ባለበት ቦታ በእጅ ስልክ ደውሎ ያለበት ቦታ ትራንስፖርት ማግኘት ይችላል። አሁን ያው ደስተኛ እንዲሆን እንደሆነ ነው እየነገረን ያለው ደህንነትን ተጠብቆ ነው የሚገለገል ያለው። ስለዚህ ያው ዛይራይድ በኢትዮጵያ የመጀመሪያው የታክሲ ተሳፋሪና አሽከርካሪን በሞባይል መተግበሪያ ወይም አፕሊኬሽንና የጥሪ ማዕከሎች አማካኝነት የሚያገናኝ የቴክኖሎጂ ድርጅት ነው። የድርጅቱ መስራች ሀብታሙ ታደሰ ገና የሰላሳዎቹን እድሜ ለመቀላቀል የሚንደረደር በአሜሪካን ሀገር በቦስተን ከተማ አድጎ ከማሳቹሴትስ ዩኒቨርሲቲ በኢኮኖሚክስ የተመረቀ ወጣት ነው። የመመረቂያ የስራ ልምምዱን ለመስራት አዲስ አበባ የሚገኘው አፍሪካ ሕብረት በመጣበት ወቅት ያየው የትራንስፖርት ችግር ግን ለዛሬ የፈጠራ ስራው ጥንስስ መሆኑን ይናገራል። ኦፖርቹኒቲ የሚሆነው ችግሮቻችንን የምናቃልልበት ወይም የምንፈታበትን ነገር ይዛ ስንመጣ ነው እና ያው ብዙ ሰው እና ሀገራችን እንዳነች ሁሉ ይታወቃል። እይታችንን ካስተካከልን ያ ደህንነታችን ደግሞ ኦፖርቹኒቲም ነው እንግዲህ ለስራ ፈጠራ ሰዎችንም ኤምፓወር ማድረግ እንችላለን ብዬ ስላሰብኩኝ ይህን ኦፖርቹኒቲ ስላየሁኝ ነው። ሀብታሙ የአሜሪካው ካምፓኒ ኡበር በቦስተን ካምብሪጅ ከተማ ስራ ሲጀምር አብሮ ከጀመሩ ወጣቶች መሀል አንዱ ነበር። ኩባንያው እንዴት እንደሚሰራና በትራንስፖርቱ ዘርፍ ያመጣውን ትልቅ ለውጥ ካየ በኋላ ሀብታሙ የኢትዮጵያ ትራንስፖርት ችግርም መፈታት የሚችለው በቴክኖሎጂ መሆኑን አመንኩበት ይላል። ጎርን ሰክስ እስካየሆኝ በኋላ ስሚላር ነገር ኢትዮጵያ ውስጥ ላይሰራ የሚችልባቸው መንገዶች የሉ ምክንያቱም ኢትዮጵያ ውስጥ ያለውን የትራንስፖርቴሽን ዲማን ኒዱ ሁላችንም እናቀዋለን እና ይህን ነገር ኢትዮጵያ ውስጥ መጀመር አለበት ብዬ አሰብኩኝ። እነሱም ኢትዮጵያ እንዲጀምሩ ውስጥ ጠይቃቸው፣ ያው ኢትዮጵያ ያላቸው አስተያየት በጣም ዝቅተኛና ትንሽ ስለሆነ ያው አልተቀበሉትም። ለዛ ከሆነ በቃ እኔ መሆን አለብኝ ይህን ነገር ሄጅ ኢትዮጵያ ውስጥ የምጀምረው ብዬ ጀምረናል ማለት ነው። ሁለት ሺ አስራ ስድስት ላይ ኢትዮጵያ ውስጥ የቴክኖሎጂ ሁኔታ ለመስፋፋት በተለይ ደግሞ ኢንተርኔት በስፋት አገልግሎት ላይ አለመዋሉ ከባድ አልነበረም? ከባድ ነበረ። እንግዲህ ያው መጀመሪያ ሲያው ያው አብዛኛውን ጊዜ ኢንተርኔት የሚጠቀመው ሶሻል ሚዲያ መከታተል እንጂ ኢንተርኔት ሉል ላይ ያሉትን ሌሎች ነገሮችን ያው ብዙ ሰው አይጠቀምም ነበር እና ከባድ ነበር። ግን ያው ሰዎች ደግሞ ጥቅሙን ሲያዩ ሶስት ነገሮችን ነው እንግዲህ ሪዞርቭ ልናደርግ የመጣ ነው። አንደኛው ሴፍ ማድረግ ነው እንግዲህ ይህንን የትራንስፖርቴሽን ሴክተሩን፣ ሌላውን ደግሞ ከዚህ በፊት ይጠራ የነበረው ይሄ የግምታዊ ዋጋ ኔጎሽት እናደረገ የነበረውን ፕራይስ አስቀርተናል። ሶስተኛ ደግሞ ወደ ታክሲው ከመሄዳችን ፈንታ ታክሲ ወደ እኛ ጋር እንዲመጣ ማድረግ ችለናል። ይሄንን እስካሳየ ነው ድረስ ሰው የማይጠቀምበት ሁኔታ የለም። እዚህ ካለው ኡበር አጠቃቀም ጋራ ለየት እንዲል እና ኢትዮጵያዊ እንዲሆን አድርገነዋል የምትላቸው ሰራሮች ምን ምን ያካትታሉ? እንደ ለምሳሌ ለመጥቀስ ያክል የካርድ ፔመንት ፕላትፎርም የለም ኢትዮጵያ ውስጥ። ስለዚህ ካሽ ቤዝ አደረግነው። ማለት ከቦታ ልክ እንደ ታክሲ እንደምንጠቀመው ሜትሩን ኦን ያደርጋል። እንደርስበት ቦታ ስደርስ፣ አፕሊኬሽኑን ሲዘጋው የሚመጣውን አማውንት በካሽ እየከፈልን የምንሄድበት ሁኔታ ነው ያለው። ሌላው የእኛን ኮሚሽን ኮሌክት ስናደረግ ኦቨር ላይ አውቶማቲካሊ ከማገኘው ገንዘብ ላይ ኮሚሽን ሀያ ፐርሰንትም ሀያ አምስት ፐርሰንትም ዲዳክት ተደርጎ ወደ ኦቨር አካውንት ነው የሚሄድ። ኢትዮጵያ ላይ ግን ድራይቨሮች አስቀድመው ዋሌት አላቸው አፕሊኬሽናችን ውስጥ እዛ ውስጥ አንድ ሺህ ብር ያስቀምጣሉ እኛ የምንወስደው ኮሚሽን አስር ፐርሰንት ነው። ስለዚህ የመቶ ብር መንገድ ሲሄዱ አስር ብር ዲዳክት እናደርጋለን ማለት ነው። አንደኛው ከኦቨር የሚለየው ይሄ ነው። ሁለተኛው ሀያ አራት ሰዓት ሰባቱንም ቀን የሚሰራ የጥሪ ማዕከል አለን ኢንተርኔት በሚያስቸግርበት ጊዜ ኮል ሴንተራችንን ተጠቅመው ታክሲ ማዘዝ ይችላሉ ማለት ነው። ሌላው በአማርኛ መስራቱ ቋንቋ መምረጥ መቻሉ ይህም ትንሽ ከኡበር የተለዩ ፊቸሮች ናቸው። እንግዲህ አሁን አምስት አመት ሆናችኋል። እስካሁን ድረስ ምን ያክል ተቀጣሪ በድርጅታችሁ ይዛችኋል? ምን ያክል ሹፌሮችስ በዚህ ተጠቃሚ ሆነዋል? ከሰባት ሺህ ሀምሳ በላይ አሽከርካሪዎችን በእኛ ሚያስችለናል አርባ በላይ ሰራተኞች ቢሮአቸውን አሉ። ይህም እንግዲህ ኮሮና ከመጣ በኋላ የፊዚካሊ ቢሮ እየመጡ የሚሰሩ ሰራተኞችን ስለቀነስ ነው እንጂ ይሄ ቁጥር እስከ መቶ ድረስም ይደርሳል። አላማችን እንግዲህ አዲስ አበባ ከሰላሳ እስከ አርባ ሺ ታክሲዎች፣ ትናንሽ ታክሲዎች ያስፈልጓታል። እነዛን ቁጥር ማሳደግ እና ብሶ ሴቶች ላይ ደግሞ ኤምፓወር የማድረግ ነው አላማችን። ወሴቶችን ስትጠቅስ ሴቶችን መሰረት ያደረገ የማስፋፋት ስራ ጀምራችሁ ነበር። ምን ደረሰ? እየሰራ ነው ወይ? አዎ ፕሮጀክቱ እንግዲህ እየሰራ ነው። የመጀመሪያውን ሀምሳ መኪኖች ከሁለት ሳምንታት በፊት አስረክበናል። በዚህ ወር ሁለተኛው ዙር ሀምሳ መኪኖች እናስረክባለን። በሚቀጥለው ወር ላይ ደግሞ እንደዚሁ እያለን ሀምሳ ሀምሳ እያረግን ጎላችንን ፊት ለማድረግ ነው እንቅስቃሴ እየጀመርን ያለ ነው። ፕሮጀክቱ ሁሉንም ያካትታል። ግን ቅድሚያ የምንሰጠው አንደኛ ለሴቶች፣ ሁለተኛ ደግሞ ለሰማይ በነጭ ታክሲ አሽከርካሪዎች ነው። እዚህ ትራንስፖርቴሽን ሴክተር ላይ ብዙ ጊዜ ተጎጆች ሴቶች ናቸው። ብዙ ጊዜ ለጥቃት እስከ መደፈር ድረስ የሚደርሱ ችግሮች ነበሩ። ስለዚህ አንደኛው ይህን ሴፍቲ እንዴት እንቅረፍ ነው፣ ሁለተኛው ደግሞ እንዴት ሴቶችን ኤምፓወር እናርግ ነው። አንደኛ ሴቶች ጥንቁቅ ናቸው፣ ሴቶች መቆጠብ ይችላሉ፣ ቤተሰብ መምራት ይችላሉ። እነሱን ኤምፓወር እናርጋቸው። ይሄንን ኤክስትራ ኬክ ስታርት እንስጣቸው በሚል ሀሳብ ነው። ይሄ እየሰራን ያለ ነው። ከዛ በተጨማሪም ደግሞ ዛይራይድ ወደ ምዕራብ አፍሪካ ወደ ላይቤሪያ ጅማሬ እንደነበረውም አይቻለሁና ወደ ሌሎች ሀገሮች የማስፋትም እቅድ አላችሁ? ልክ ነው። የላይቤሪያ አይቮሪኮስት፣ ነጊኒ የመሳሰሉ አፍሪካ ሀገሮች ላይ ላይቤሪያ ላይ የመጀመሪያውን ሙከራ ረና አርገን ነበረ። ይሄ በኮሮናው ምክንያት ሊሌ አርገነዋል ግን ያው አላማችን በሰማይ ኢትዮጵያ ኤርላይንስ እንደሚሄደው ሁሉ በምድር ደግሞ ዛይራይድን አፍሪካ ውስጥ ማስፋፋት። እንግዲህ አንተ ያለህበት የትራንስፖርት ዘርፉ ላይ ነው በቴክኖሎጂ የማስፋት አላማ አለ። አሁ እንግዲህ አሪፍ ፔይ የሚባል የፔመንት ፕላትፎርም አለን እና አሁን ትልቁ ፕሮጀክታችን አፕሊኬሽን ተጠቅመን የሄድፎን ጃካችን ላይ የምትሰካ የካር ሪደር አለች። በዛ በኩል ሰዎች መገበያየት ይችላሉ እና ያ አይነት ፔመንት ፕላትፎርም ሰርተናል እና አሁን ከዛይራድ ቀጥሎ ሮላውት የምናደርገው ፕሮዳክታችን እሱ ይሆናል። እንደዚህ አይነት ቢዝነሶች በተለይ ለወጣቶች ቴክኖሎጂ መሰረት ወዳደረጉ የስራ ፈጠራዎች እንዲገቡ ከአንተ ኤክስፒሪየንስ ተነስተ የምታካፍለው ምክር ካለህ፣ ለምሳሌ ጉግልን ብናይ ራሱ፣ ኡበርን ብናይ፣ አማዞንን ብናይ ታንጀብል የሆነ ፕሮዳክት ሳይዙ ሰርቪስ ላይ ብቻ በቴክኖሎጂና በዳታ ብቻ ቢሊየንስ ኦፍ ዶላርስ ወርዝ የሚያደርጉ ካምፓኒዎች ያለበት አለም ላይ ነው እየኖርን ያለ ነው። ኢንዱስትሪያል ሪቮሉሽን አምልጦናል። አሁን ግን ይሄ የቴክኖሎጂ ሪቮሉሽን ነው እኛ ተጠቅመን ኢትዮጵያን ከድህነት መውጣት የምንችለው። ተምሮ የተቀመጡ ወጣቶችን ላፕቶፕ እየሰጠን ትሬኒንግ እየሰጠን የተሻለ ፕሮዳክት ሶፍትዌር እንዲሰሩ በማድረግ በቴክኖሎጂ ኢትዮጵያ ከድህነት መውጣት ትችላለን። ዛይራይድ በሞባይል መተግበሪያ የሚሰራውን የትራንስፖርት ቴክኖሎጂ ኢትዮጵያ ውስጥ ሲያስተዋውቅ ቀድሞ የነበሩትን የነጭ በሰማያዊ ታክሲ አሽከርካሪዎች ከገበያ እንዳይወጡ ከባንክ ጋር በማገናኘት አዲስ መኪና እንዲገዙና የሜትር ታክሲ ስራውን እንዲሰሩ በማገዙ ተቃውሞ አልገጠመውም። ይልቁንም የተሳፋሪዎችና አሽከርካሪዎች ደህንነት ተጠብቆ የከተማዋን የትራንስፖርት ችግር ለመቅረፍ ትልቅ አስተዋጽኦ እያበረከተ ነው። ለአሜሪካ ድምፅ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። you perle not going አድማጮች ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአሜሪካ ድምፅ ዘጋቢዎችና አዘጋጆች በሙሉ ከየመኖሪያ ቤታችን ሆነን የምናዘጋጅላችሁን መርሃ ግብር እዚህ ላይ ፈጸምን። ፕሮግራሙን በመምራት እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ ዘጋቢዎች ጋር አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህን አደሩ።